Voice of America. ላይቤሪያውያን መጪው ፕሬዚዳንታቸውንና እንደራሴዎቻቸውን ለመምረጥ እየወጡ ነው። አሁን ያሉት ፕሬዚዳንት ኤን ጆንሰን ሰርሊፍ ለሁለት የስልጣን ዘመናት ካገለገሉ በኋላ በያዝነው የአውሮፓው ዓመት መጨረሻ ይሰናበታሉ። ፉክክሮች ሁሉ እያተኮረው ያሉት ታዲያ አገሪቱን በእጅጉ ባደቀቃት የኢቦላ ወረርሽኝ ሳቢያ በተጎዱት መሠረተ ልማትና የጤና ጥበቃ አገልግሎቶች ላይ ነው። ዘጋቢያችን ሞኒክ ጆን ከሞንሮቪያ ያጠናቀረችው ዘገባ የፉክክሩን ምንነት ይተርካል። ሰለሞን አባተ ይዞ ቀርቧል። የዘንድሮው የላይቤሪያ ምርጫ ለዚህች እጅግ አንጋፋ አፍሪካዊት ሪፐብሊክ ያለፉ ሰባ ሦስት ዓመታት ታሪካዊ ነው የሚሆነው ነገ መስከረም ሰላሳ ላይቤሪያውያን ከእንግዲህ ኦክቶበር ቴን እያሉ በታሪካቸው መድብሎች የሚጠቅሷት ዕለት ትሆናለች። ኤለን ጆንሰን ሰርሊፍ ዘንድሮ ለሰላማዊ የሥልጣን ቅብብሎሽ መንገድ ከፍተው ይሰናበታሉ። እንዲህ ዐይነት ለውጥ ሞንሮቪያ ላለፉት ሰባት ዐሠርተ ዓመታት አላየችም። ፕሬዚደንት ሰርሊፍን ለመተካት እኔ ይሻላለሁ ያሉ ሀያ እጩዎች የምረጡኝ ዘመቻዎቻቸውን አጠናቀው የምርጫ ምልክቶቻቸውንና ፎቶግራፎቻቸውን ገጥግጠዋል። ሰባ ሦስት መቀመጫዎች ላሉት የላይቤሪያ የተወካዮች ምክር ቤት አንድ ሺህ ዕጩዎች ይወዳደራሉ። ድህነት የላይቤሪያ ግዙፍ ችግር ነው። ልምድ ያካበቱ መሠረተ ልማቱን የሚገነቡ ልማትን የሚያፋጥኑ ወደ ላይቤሪያ ትምህርትን የሚያመጡልንን ሰዎች እንፈልጋለን። ጄሪዚያና ሞስ የአንደኛው እጩ ጆዜፍ ቦዋካይ ደጋፊዎች ናቸው። ከተፎካካሪዎቹ እጩዎች መካከል በቻርልስ ቴይለር አስተዳደር የሕግ መወሰኛ ምክር ቤቱ ተለዋጭ ሰብሳቢ የነበሩት ቻርልስ ብሩምስካይን ለፕሬዚደንትነት ሲወዳደሩ የዘንድሮው ሦስተኛ ጊዜያቸው ነው። ተገቢው ልምድ አለኝ፣ ትምህርቱም አለኝ፣ ተክለ ስብእናውም አለኝ። ብሩምስካይንና ካንዊያን ምረጡ። እናም ይህችን አገር ወደ በጎ እንለውጣት። ላይቤሪያ ውስጥ የሞባይል ስልክ አገልግሎት እየሰጠ ያለው ሎንስታር ኩባንያ መስራችና በቴይለር ዘመን የባህር ጉዳዮች ሚኒስትር የነበሩት ቤኖኒ ዩሬይም ከተፎካካሪዎቹ አንዱ ናቸው። ስመገናናው የእግር ኳስ ኮከብና የአሁኑ የሞንትሰራዶ ሴናተር ጆርጅ ዊያ ግዙፍ የአደባባይ ላይ ቅስቀሳ ስብሰባዎችን የሳበ እጩ ነው። የአሁኑ ምክትል ፕሬዚደንት ጆዜፍ ቦዋካይ የስር ሊፍን አስተዳደር ፖሊሲዎች ለማስቀጠል የተሰለፉ የአንድነት ፓርቲው እጩ መሆናቸውን እየተናገሩ ነው። ቢመረጡና መንበረ ርዕሰ ብሔሩን ቢቆናጠጡ የመሪነት ችሎታቸውን ለማሳየት እድል እንደሚያገኙም ገልጸዋል ቦዋካይ የአማራጭ ብሔራዊ ኮንግረስ ፓርቲው አሌክዛንደር ከሚንግስ ለላይቤሪያ የፖለቲካ መድረክ አዲስ ናቸው። የኮካ ኮላ ኩባንያ ሥራ አስኪያጅ ነበሩ። ይወዳደራሉ። በአንድ ላይ ሆነም ለማንም ሌላ ሳይሆን ቁርጠኝነታችን ለላይቤሪያ ሕዝብ ነው። የነቀዙ ፖለቲከኞችን ለጥያቄ አቀርባለሁ። የእነርሱ ዘመን አብቅቷል። በሌላ በኩል ግን ከሚንግስ ብዙውን ጊዜያቸውን ያሳለፉት አሜሪካ ውስጥ በመሆኑ ከሕዝቡ ጋር ቀጥተኛ ግንኙነት አልነበራቸውም፣ የሕዝቡን ሕይወት አያውቁም የሚሉ ተጠራጣሪዎች አሉባቸው። በሌላ በኩል ደግሞ ያንን የግዙፍ ኩባንያ መሪነት ልምዳቸውን የሚፈልጉም ጥቂት አይደሉም። የላይቤሪያ ድምፅ ሰጪዎች በፖለቲከኞቹ ላይ መሰላቸታቸውን፣ ተስፋ መቁረጣቸውን በግላጭ ከመናገር ባይቆጠቡም በሚደግፏቸው እጩዎቻቸው ላይ ግን አሁንም እምነታቸው አልነጠፈም። አሊስ ናይሜሊ ከካሚንግስ ደጋፊዎች አንዷ ናቸው። ሁሉም መሪዎቻችን በመጡ ጊዜ ሁሉ ድምፃችንን እንድንሰጣቸው ሊያደርጉን የሚችሉ መልካም ነገሮችን ሁሉ ይናገራሉ። እንደመረጥናቸው ግን ያ የተናገሩት ሁሉ ውሸት ሊሆን ይችላል። አንዲት የብሩምስ ካይን ደጋፊ ደግሞ እንዲህ አሉ። እወደዋለሁ ስደግፈውም ለእኔም ለልጆቼም የተሻሉ ነገሮችን ያደርጋል ብዬ ነው። ከላይቤሪያ አራት ሚሊዮን ህዝብ በመራጭነት የተመዘገቡ ሁለት ሚሊዮን ዜጎቿ ነገ በአምስት ሺህ ጣቢያዎች ላይ ድምጻቸውን ይሰጣሉ። ውጤቱ ከሁለት ሳምንት በኋላ የፊታችን ጥቅምት አስራ አምስት በይፋ ይገለጻል።